የአሜሪካ ድምፅ ነው በ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ መጋቢት 2 2017 ዓ ም ዝግጅታችን ጀመረ። በህወሓት አመራሮች መካከል የ

የተፈጠረው ውዝግብ ቀጥሏል። በአውሮፓ ህብረት በትግራይ ያለው ውጥረት እንደሚያሳስበው ገልጿል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራቸው አድማጮች፣ እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየ ነኝ። ንጉሱ ታምሬ ከስቱዲዮ ያቀናብርልናል። የፕሮግራሙ ዋና አዘጋጅ ጽዮን ግርማናት። ለዜናው አሉላ ከበደዚያ ጠገቤ ይገኛል። በቅድሚያ ወደዛው እናልፋለን።

ሰላም ጤና ይስጥልኝ እንደምናመሻችሁ። በቅድሚያም ርዕሶቹ እናሰማለን። ዩክሬን በዩናይትድ ስቴትስ ለተወጠነው የሰላም ንግግር እቅድ ልታቀርብ ነው። ታጣቂዎች ማዕከላዊ ሶማሊያዊቱ በለደወይን ከተማ ውስጥ የሚገኝ ሆቴል ላይ ጥቃት ፈጸሙ። የዛሬው የግሪንላንድ ምርጫ የግዛቲቱ ነጻ አገር የመሆን ምኞት የሚፈተሽበት ነው ተባለ። የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን።

ዩክሬን በዩናይት ስቴትስ ለተወጠነው የሰላም ንግግር እቅድ ልታቀርብ ነው። የዩናይት ስቴትስና የዩክሬን ባለስልጣናት ዛሬ ማክሰኞ ሳውዲ አረቢያ ላይ በኬቭና ሞስኮ መካከል የከፊል ተኩስ አቁም ስምምነት ለታለመ እቅዳቸውን እንደሚያቀርቡ የሚጠበቅበት ንግግር ጀምረዋል። የዩክሬን እቅድ የረዥም ርቀት ሚሳይል ጥቃቶችን ማቆምና ጥቁር ባህርን የሚሸፍን የሰላም ስምምነትም ያካትታል ተብለዋል።

የዩክሬን ፕሬዝዳንት ቮሎዲሚር ዘሌንስኪ በዛሬው ንግግር አልተሳተፉም። በምትካቸው የፕሬዝዳንታዊ ጽህፈት ቤት ኃላፊ አንድሬ የርማርክ፣ የዩክሬኑ የውጭ ጉዳይ ሚኒስትር አንድሪ ሲቢሃ፣ የመከላከያ ሚኒስትሩ ረስተም ኦሜሮቭ እንዲሁም ወታደራዊ አዛዡ ፓቭሎ ፓሊሳ ተወክለዋል። የርማርክ ከስብሰባው አስቀድሞ ለጋዜጠኞች በሰጡት አስተያየት ሰላም እንዲመጣ ዩክሬን ሁሉንም ነገር ለማድረግ ዝግጁ ነች ብለዋል።

ሀገራቸው የደህንነት ዋስትና እንዲሰጣት ትሻ እንደሆነ የተጠየቁት የርማርክ አሁን የዩክሬን ሩሲያ ይህን መሰል የኃይለ ጥቃት ፈጽሙ እንደማትደግም ማረጋገጥ ትሻለች ብለዋል። የዩናይት ስቴትስ ሉካን ቡድን የመሩት የዩናይት ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና የብሔራዊ ደህንነት አማካሪው ማይክ ዋልትዝ ናቸው። ሩቢዮ ትላንት ሰኞ ሲናገሩ

ዩናይት ስቴትስ ለጊዜው የተቋረጠው ለዩክሬን ይሰጥ የነበረው እርዳታ ጉዳይም እልባት ያገኛል የሚል ተስፋ እንዳላቸው ተናግረዋል። ከዩክሬን ጋር በሚደረጉ ንግግር ላበረከቱ አስተዋጽኦም ብሪታንያና ፈረንሳይን አወድሰዋል። ታጣቂዎች ማዕከላዊ ሶማሊያዊቱ በለደበይን ከተማ ውስጥ የሚገኙ ሆቴል ላይ ጥቃት ፈጽመው

የመንግስት ባለስልጣናት ስብሰባ ላይ የነበሩበት ሆቴል ወረዋል። ሆቴሉ አሁንም በታጣቂዎች እንደተወረረ መሆኑን እማኞችና ሆቴል ውስጥ የሚገኙ ሰዎች ቤተሰቦች ተናግረዋል። የበለድዌይን ከተማ የፌዴራል መንግስት ባለስልጣናት የሆኑት ዳሂር አሚን ጆሶ እስካሁን ባወቅነው መሰረት ቢያንስ አራት ሰዎች ተገድለዋል ማለታቸውን ሮይተርስ ዘግቧል። ጽንፈኛ እስላማዊ ታጣቂ ቡድን አልሻባብ ለጥቃቱ ኃላፊነት የወሰደ ሲሆን ከአስር የሚበልጡ ሰዎች ገድለናል ብለዋል።

የዛሬው የግሪንላንድ ምርጫ ነጻ አገር የመሆን ምኞት የሚፈተሽበት ነው ተብሏል። የዩናይት ስቴትሱ ፕሬዝዳንት ዶናልድ ትራምፕ በማዕድን የበለጸገችውን ደሴት ለመቆጣጠር ፍላጎት እንዳላቸው ያንጸባረቁበት ውጥን ዓለም አቀፍ ትኩረት በሳበው በዚህ ወቅት የግሪንላንድ ነዋሪዎች ዛሬ ማክሰኞ ምርጫ እያካሄዱ ነው። ትራምፕ ስልጣን እንደተረከቡ ነበር ለዩናይት ስቴትስ የደህንነት ጥቅም አስፈላጊነት ሲሉ ከፊል ራስ ገዟን የዴንማርክ ግዛት

የዩናይትድ ስቴትስ አካል ለማድረግ ያላቸውን ፍላጎት ይፋ ያደረጉት 57ሺህ ሕዝብ ብቻ ያላት ደሴቲቱ ግዛት የከበባት በረዶ ዓለት መቅለጥ የተፈጥሮ ሀብቷን ይበልጥ ተደራሽ እያደረገ በመጣበትና አዳዲስ የመርከቦች መመላለሻ መንገዶች እየተከፈቱ ባሉበት የአርክቲክ ውቅያኖስና የአካባቢውን በበላይነት ለመቆጣጠር የተያዘው ቅድምድም መታያ ሆናለች። ሩሲያና ቻይናም በአካባቢው ወታደራዊ እንቅስቃሴያቸውን

አጠናክረው ቀጥለዋል። የምርጫ ጣቢያዎች ለ11 ሰዓት አትክፍት ሲሆኑ ውጤቱን በነገ ዕለት ይፋ ይደረጋል ተብሎ ይጠበቃል። ከወዲሁ የሚወጣ የምርጫ ውጤት ትንበያ ግን እንደማይኖር ታውቋል። ውጥረቱ እያየለ በመጣበት ሰርቢያ ተቃዋሚዎች ወደ ሰርቢያ ቴሌቪዥን ጣቢያ የሚወስዱ መንገድ ዘግተው ውለዋል።

በመቶዎች የተቆጠሩ ተማሪዎች ውጥረቱ እያየለ በመጣባት የባልካኗ ሀገር ለፊታችን ቅዳሜና እሁድ ከታቀደው ግዙፍ ሰልፍ ቀናት አስቀድመው የቤልግሬድን መንግስታዊ ሰርቢያ ቴሌቪዥን ጣቢያ ህንፃ ዘግተው ውለዋል። ለሳምንቱ መጨረሻ የተዋጠው ግዙፍ ሰልፍ ለወራት በቀጠለው የጸረ መንግስት ተቃውሞ መዳረሻ ተደርጎም ታይተዋል። ትላንት ማምሻው ላይ ማዕከላዊ ቤልግሬድ የሚገኘው የቴሌቪዥን ህንፃ የዘጉት ተማሪዎች ዛሬ ማክሰኞም

ብዙ መቶዎች ሆነው ተሰባስበው የመንገድ መዝጋቱን ጥረት ለተጨማሪ 22 ሰዓታት እንደሚቀጥል አስታውቀዋል። ክቡራትና ክቡራን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ ዚህ ላይ ያበቃ። መልካም ምሽት።

ከዋሽንግተን ዲሲ የሚተላለፈላችሁን የዛሬ ማክሰኞ መጋቢት 22 2017 ዓ ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ፕሮግራሙን እየመራው አብራችሁ የማመሸው ስመኝሽ የቆየ ነኝ። አሁን ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ።

በህዝባዊ ወያነ ሓርነት ትግራይ ወይም ህወሀት አመራሮች መካከል የተፈጠረው አለመግባባት ቀጥሎ ዛሬ በአዲግራት ከተማ የከንቲባ ጽህፈት ቤት የይገባኛል ጥያቄ ውዝግብ መፍጠሩ ተገለጸ። በሌላ በኩል የጊዜያዊ አስተዳደሩ ምክትል ፕሬዝዳንት ጌታቸው ረዳ ሶስት የትግራይ ሰራዊት ከፍተኛ አዛዦችን አግደዋል። ውሳኔውን በደብረጽዮን ገብረ ሚካኤል የሚመራው የህወሀት ቡድንና የክልሉ የጸጥታና ሰላም ቢሮ ተቃውመውታል። ሙሉጌታ አጽብሃ ዝርዝር አለው።

በትግራይ ክልል ዛሬ ማክሰኞ መጋቢት ሁለት ቀን 2017 ዓ ም በአድግራት በዓዲ ግራት ከተማ ጽፈት ቤት በር ተሰብሮ በነ ዶክተር ደብረ ጽዮን ገብረ ሚካኤል በሚመራ ቡድን የተሾሙት ከንቲባ እንዲገቡ መደረጉን የትግራይ ምስራቃዊ ዞን የጸጥታ ኃላፊ አቶ ኪዱ ገብረ ጻድቅ ለአሜሪካ ድምፅ ገለጹ። የሰራዊቱ አመራሮች በምክር ቤት ለተመረጠው ከንቲባ አስረክቡ በማለት ወደ ከተማዋ በብዛት ሰራዊት አስገብተዋል።

ወደ ከንቲባ ጽሕፈት ቤት በኃይል ገብተዋል። ሰብረው ነው የገቡት። ቁልፍ የላቸውም። አቶ ኪዶ በትላንትናው ዕለት በዓድ ግራት መግቢያ ቤተ ሐርያት በተባለ አካባቢ በጸጥታ ኃይሎች ወጣቶች እያደራጃችሁ ናችሁ በሚል ለአራት ሰዓታት አግተው ከቆዩ በኋላ እንደተለቀቁ ተናግረዋል። በዛሬው ዕለት በከተማዋ ከንቲባ ጽሕፈት ቤት የገቡት አቶ ረዳይ ገብረ እግዚአብሔር በምክር ቤት በኩል ባለፈው ኅዳር መሾማቸውና ለሶስት ወራት ስራ ሳይጀምሩ እንደቆዩ ተናግረዋል።

ህዝብ፣ ዘይመረጠ ካብ ናይ ባዕል ሃድሌት፣ በህዝብ ሳይመረጥ በራስ ፍላጎት ብቻ በስልጣን ላይ የመቆየት ፍላጎት ስለነበረ ህዝቡ አገልግሎት አጥቶ ለሶስት ወራት ቆይተዋል። እኔ በምክር ቤት ተሹሜ ለሶስት ወራት ጽህፈት ቤት ሳልገባ መንገድ ዳር ነበርኩኝ። ችግሮች እንዳይፈጠሩ ስላሰብን ነው እስካሁን የቆየ ነው። አሁን ሰብረን አይደለም የገባ ነው።

የከተማው ህዝብ ከየአቅጣጫው ወጥቶ በሩ ይከፈት ብሎ ጠየቀ። መልስ በማጣቱ ገብቶ ነው የገባው። በዚህም ወደ ጽህፈት ቤት ገባን። የጸጥታ ኃይሎች በአካባቢው የጸጥታ ችግር እንዳይፈጠር ራቅ ብለው ይከታተሉ ነበሩ እንጂ ወደ አስተዳደሩ ቅጽር አልገቡም ብለዋል። አቶ ረዳይም፣ በትግራይ ክልል የወረዳና ከተሞች ምክር ቤቶች በህገ መንግስቱ መሰረት የሚያስተዳድራቸው መምረጥ ይገባቸዋል በሚል አንዱ የህወሀት ክንፍ የሚከራከር ሲሆን በሌላ በኩል የጊዜው አስተዳደሩ ስራዎች ለመፈጸም የአስተዳደሩ ስራ ተቀብለው መስራት የሚችሉ

ሰዎች ናቸው መሾም የሚገባቸው፣ የሚለው ሌላኛው የህወሀት ክንፍ ምክር ቤቶቹ የጎደሉ ለመሙላት ህዝብ ተሰብስቦ በመምረጥ ሊሞሉ ይገባል ይላል። በሌላ ዜና የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ ትላንት መጋቢት አንድ ቀን 2017 ዓ ም ሶስት የትግራይ ሰራዊት ከፍተኛ አዛዦች አግደዋል። በአቶ ጌታቸው ረዳ ፊርማ የተጻፈው ደብዳቤ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነና ብርጋዴር ጀነራል ምግበ ኃይለ

በጊዜያዊነት መታገዳቸው ያሳያል። ሶስቱ ከፍተኛ የሰራዊት አመራሮች የታገዱት ከመንግስት ውሳኔ ውጪ መላ ህዝባችንንና ወጣቱን ወደ ግርግር፣ የጸጥታ ኃይላችን ወደ እርስ በርስ ግጭት፣ ብሎም ህዝባችንን ወደማይወጣበት አዘቅት የሚያስገባ አደገኛ እንቅስቃሴ አልቆምም የሚል ምክንያት በደብዳቤው ሰፍሯል። ስርዓት ባለው አካሄድ መግባባት እስኪደረስበት ድረስ ከፍተኛ የጦር መኮንኖቹ ከሰራዊት የግንባር አዛዥነት ኃላፊነታቸው ላልተወሰነ ጊዜ የታገዱ ናቸው በ

ማለት አስታውቀዋል

ጉዳዩ አስመልክቶ ዛሬ ሌሊት መግለጫ ያወጣው በዶክተር ደብረጽዮን ገብረ ሚካኤል የሚመራ የህወሀት ቡድን እገዳው ህጋዊነት የሌለውና ተግባራዊ መሆን የማይችል ብለውታል። አቶ ጌታቸው የቀድሞ ፕሬዚደንት እያለ የጠራው መግለጫው ይህ ውሳኔ ሰራዊት የማፍረስ ሴራ ቅጥያ ነው በማለት ተቃውሟል። የክልሉ የጸጥታና ሰላም ቢሮ በበኩሉ አቶ ጌታቸው የጻፉት የእግድ ደብዳቤ ተቀባይነት የሌለው ነው ብሎ ያልሾምከው አታወርደውም ብሏል። የአድግራት ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት አስተማሪ ግርማይ

ታደለ ህዝቡ በመንግስትነት ማመን አለበት፣ ብለው ኃይል ያለው ሁሉ ስልጣን ከተቆጣጠረ ሰላም አይፈጠርም፣ ብለው ህዝቡ ለሰላም ዘብ መቆም ይገባዋል ብለዋል። ትላንትና እንደምናውቀው በጣም ብዙ ሰዎች ሞተውብናል። የቆሰሉ አሉን። በጣም ትግራይ ከአቅማ በላይ የአካል ጉዳተኛ ይዛ ያለች ክልል ነችና ሁለተኛ ጦርነት እንትችል ስለማይመስለኝ ህዝቡ በጣም ከልብ ስለ ሰላም መስራት አለበት የሚል ሀሳብ ነው ያለኝ።

ትላንት የጊዜው አስተዳደሩ ፕሬዚደንት ጌታቸው ረዳ በሰጡት መግለጫ በሚፈጠር ጫና ስልጣናቸው እንደማይለቁ አስታውቀው ነበር። ለአሜሪካ ድምፅ ሙልጌታ አጽባሃም መቀለም።

የማክሰኞው ምሽት ዝግጅታችንን ነው እየተከታተላችሁት ያላችሁት። ቀደም ሲል የአብይር ዘገባውን ሰምታችኋል። ወደ ትንታኔ መጽሔቱ እናልፋለን። በትግራይ ክልል ያለው ውጥረት በንግግር እንዲፈታ በኢትዮጵያ የአውሮፓ ህብረት አምባሳደር ጠይቀዋል። አምባሳደሯ ሶፊ ፍሮም በህብሩና በኢትዮጵያ የሁለትዮሽ ግንኙነት ዙሪያ ዛሬ መግለጫ በሰጡበት ወቅት ኢትዮጵያ ለሰብአዊ መብቶች መሻሻልም መስራት እንዳለባት ተናግረዋል። ኬኔዲ አባተን የተከታተለው

በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፍሮም ኤምስበርገር ዛሬ ማክሰኞ መጋቢት ሁለት በሰጡት ጋዜጣዊ መግለጫ የተለያዩ ወቅታዊ ጉዳዮችን አንስተዋል። አምባሳደሯ ኢትዮጵያና የአውሮፓ ህብረት የሁለትዮሽ ዲፕሎማሲያዊ ግንኙነት የጀመሩበትን አምሳኛ ዓመት ምክንያት በማድረግ በሰጡት መግለጫ ላይ በኢትዮጵያ የተለያዩ አካባቢዎች ያሉ ግጭቶችንና ውጥረቶችን በተመለከተ ተጠይቀው መልስ ሰጥተዋል። በትግራይ ክልል ያለው ውጥረት የአውሮፓ ህብረትን እንደሚያሳስብ የገለጹት አምባሳደሯ የክልሉ ውጥረት እንዲሁም በአማራ ክልል የቀጠለው ግጭት

ሰላማዊ መፍትሄ እንዲያገኙም ጥሪ አቅርበዋል። በትግራይ ውስጥ ስላሉት ውጥረቶች እየሰማን ነው።

በውይይት መፈታት እንዳለበት እየተጫነን ነው። ይህንን መልእክት ለሁሉም ተዋናዮች እያስተላለፍን ነው። በአማራ ክልልም ሁሉንም አማራጮች እየተጠቀምን ግጭት ይቁም የሚል መልእክት እያስተላለፍን ነው። የግጭቱን ተዋናዮች ወደ ውይይት ለማምጣት የምንጠቀምባቸው አንዳንድ አማራጮችም ሊኖሩ ይችላሉ። የአውሮፓ ህብረት ባዘጋጀው መግለጫ ላይ ተገኝተው ንግግር ያደረጉት በኢትዮጵያ ውጭ ጉዳይ ሚኒስቴር የአውሮፓና የአሜሪካ ጉዳዮች ምክትል ዲሬክተር አብርሃም መንግስቱ የኢትዮጵያ መንግስት ለውይይት ቁርጠኛ አቋም አለው ብለዋል።

calling at the prime በጠቅላይ ሚኒስትሩ ደረጃም ሆነ በየደረጃው በፌዴራልም ሆነ በክልል ደረጃ በአገሪቱ የተለያየ አካባቢዎች ያሉ ሁሉም አካላት ሁከትን ትተው ውይይትን እንዲመርጡ ሁልጊዜ እየጠየቅን ነው። ሁላችንም እንደምናውቀው ሀገራዊ የምክክር ሂደት በጥሩ ሁኔታ ቀጥሏል። ለዚች ሀገርና ለህዝባችን ብቸኛው መንገድ ውይይት ነው።

ምንም አይነት ጥያቄዎች ቢኖሩንም መፈታት ያለባቸው በውይይት ጠረጴዛ ነው። ምንም እንኳን በትግራይ ተጀምሮ ወደ አማራና አፋር ክልሎች ተስፋፍቶ የነበረው ግጭት በውይይት መፍትሄ ቢያገኝም በአማራና ኦሮሚያ ክልል የቀጠሉት ግጭቶች ግን እስካሁን መፍትሄ አላገኙም። በሁለቱ ክልሎች ያሉት ግጭቶች ሰላማዊ መፍትሄ ላለማግኘታቸው የኢትዮጵያ መንግስትና በክልሎቹ የሚንቀሳቀሱት አማጽያን ኃይሎች አንዳቸው ሌላውን ይወነጅላሉ።

ይህ በእንዲህ እንዳለ ህብረቱን ጨምሮ 44 የአውሮፓ ምክር ቤት አባል ሀገራት በኢትዮጵያ ያለው ፈታኝ የሰብአዊ መብት ሁኔታ ያሳስበናል ሲሉ ባለፈው ሳምንት ሰኞ ባወጡት የጋራ መግለጫ ላይ በኢትዮጵያ የአውሮፓ ህብረት አምባሳደሯ ሶፊ ፍሮም አስተያየት ሰጥተዋል። ባለፈው ሳምንት ሰኞ በጄኔቫ በተካሄደው የተባበሩት መንግስታት የሰብአዊ መብቶች ምክር ቤት 58ኛ ስብሰባ ላይ በኢትዮጵያ አሉ ያሏቸው ሀሳብን በነፃነት በመግለጽና በመሰብሰብ መብቶች ላይ ያሉ ገደቦች፣ ጋዜጠኞችን የሰብአዊ መብት ተሟጋ

ተጠባባቂዎችንና የሲቪል ማህበረሰቡን ዝም የማሰኘት ተግባራት ያሳስቡናል ካሏቸው ጉዳዮች መካከል ናቸው። አምባሳደሯ ስለዚህ የጋራ መግለጫ ሲያብራሩ በጄኔቫ የወጣው መግለጫ ኢትዮጵያ የበለጠ እንድትሰራ ለማበረታታት ነው። የሽግግር ፍትህን ጨምሮ መንግስት እየሰራባቸው ያሉ በርካታ ጉዳዮች አሉ። ስለዚህ የበለጠ እንዲሰራበት የሚያበረታታ መግለጫ ነው። በተመሳሳይ ብዙ መሰራት ያለባቸው ጉዳዮችም አሉ።

ለምሳሌ ሀሳብን በነጻነት የመግለጽ ምህዳር ክፍት መሆን አለበት።

ይህ የተለያዩ አመለካከቶችን በማዳመጥ በአጠቃላይ በሀገሪቱ ሰላምና መረጋጋትን ለማስፈን ጠቃሚ ነው። ለሁለት ዓመት የቆየው የሰሜን ኢትዮጵያው ግጭት በአውሮፓ ህብረትና በኢትዮጵያ መንግስት መካከል ያለውን ዲፕሎማሲያዊ ግንኙነት ፈትኖት እንደነበር ያስታወሱት በኢትዮጵያ የህብረቱ አምባሳደር ሶፊ ፍሮም ህብረቱ ለኢትዮጵያ የሚያደርገው ቀጥተኛ የበጀት ድጋፍ በሚቀጥልበት ጉዳይ ላይ ውይይት እየተደረገ እንደሚገኝም ገልጸዋል። ለአሜሪካ ድምፅ ኬኔዲ አባተ

አዲስ አበባ። በተከታይ ደግሞ ወደ አማራ ክልል እናልፋለን። በአማራ ክልል ደቡብ ወሎ ዞን ዛሬ ረፋዱ ላይ የወረባቦ ወረዳ ዋና አስተዳዳሪን ጨምሮ ሶስት ሰዎች በታጣቂዎች መገደላቸውን ወረዳው አስታውቋል። የወረዳው መንግስት ኮሚዩኒኬሽን ጽሕፈት ቤት ከግድያው ሰዓታት በኋላ ባወጣው የሐዘን መግለጫ ጽንፈኛ ሲል የጠራውን አካል ለግድያው ተጠያቂ አድርጓል። መስፍን አራጌ ተጨማሪ አለው

ዛሬ መጋቢት 2 ቀን 2017 ዓ ም በደቡብ ወሎ ዞን የወረባቦ ወረዳ ዋና አስተዳዳሪ አቶ ፈንታው ከበደ የሚመሩት የወረዳው አመራር የስራ ጉብኝት ለማድረግ ወደ መስክ በወጣበት አጋጣሚ አድፍጠው ይጠብቁ ነበር በተባሉ ታጣቂዎች ጥቃት እንደተሰነዘረበት የወረዳው መንግስት ኮሚኒኬሽን ጽህፈት ቤት አስታውቋል። ወረዳው በማህበራዊ ትስስር ገጹ ባሰፈረው የሐዘን መግለጫ ዋና አስተዳዳሪው ፈንታው ከበደ፣ አብረዋቸው የነበሩት የወረዳው ፖሊስ ጽህፈት ቤት ተወካይና የወንጀል ምርመራ ክፍል ኃላፊ ዋና ኢንስፔክተር አዲስ ዘመን ፍስሐ

እንዲሁም የተሳፈሩበትን መኪና ያሽከረክሩ የነበሩት ከበደን ሪስ በጥቃቱ ህይወታቸው ማለፉን ገልጿል። መግለጫው ጽንፈኛ በማለት ከገለጸው በቀር ለጥቃቱ በስም የጠቀሰው አካል የለም። ሆኖም መንግስት የፋኖ ታጣቂዎችን ከቅርብ ጊዜያት ወዲህ በተለያዩ አጋጣሚዎች ጽንፈኛ በሚል እየጠራቸው ይገኛል። ለጥቃቱ እስካሁን ኃላፊነቱን የወሰደ አካል የለም። ይሁን እንጂ ስማቸው እንዳይጠቀስ ድምፃቸውም እንዳይተላለፍ የጠየቁ በወረባቦ ወረዳ የቢስቲማ ከተማ ኗሪ በአብዛኛው የወረዳው የገጠር ቀበሌዎች ውስጥ የፋኖ ታጣቂ

እንደሚንቀሳቀሱ ጠቁመዋል። በደህንነት ስጋት ስማቸው እንዳይገለጽ የጠየቁ ሌላው አስተያየት ሰጪ ሟቾቹን በቅርበት እንደሚያውቋቸው ጠቁመዋል። አራት ሶስት ሰዓት አካባቢ የመስክ ስምሪት ነበራቸው እና ቦታዎች በጣም አስቸጋሪ አስቸጋሪ ቦታዎች ስለሆኑ ሁለት መኪና ነው ሄደው አስተዳዳሪ ያለበት ከዛ ኢንስፔክተር ያለችበት አባይነገ እንዳባለው አካባቢ ነው። ከጉሃና ከቦሆክሰ መካከል ነው ያለው እዛ የተኩስ የሚገጥሟቸዋል

ያስተዛዛው ቀበ ምናምን የቅድባቸው የዋና አስተዳዳሪው የቅርብ ጓደኛና አብሮ አደግ መሆናቸው የገለጹልን አብዶል ከሪም ኦመር የተባሉ አስተያየት ሰጪ በደረሰው ጉዳት የተሰማቸውን ሀዘን ገልጸው የወንድማማቾች መገዳደል ሊቆም ይገባል ብለዋል። ዛሚነስም ለወረዲያው አገለግላለሁ ብሎ ወጣ ገባ እያለ ሲል ቆይተዋል። ከቆየም በኋላ ጠዋት ተነሱ እንግዲህ ለዝ ለመንግስ ብሎ ወጣ ብሎ ቀረ። ዙሮ የሚሞተውም አማራ ነው የሚገለውም አማራ ለአማራ ነው ተገዳደልን ያለ ነው ይቃ ነው ሌላ ከዚህ በላይ የምለው ነገር

ነገር ዝም የለኝም ሀብትም እርሞ የኛው። ስለዚህ በአጠቃላይ ያለው ነገር ምንም የሆን ምን ወደ ርቱ መቶ የሆነ ነገር ይፈጠር ነው። የወረዳው መንግስት ኮሚኒኬሽን ጽፈት ቤት በሀዘን መግለጫው ጽንፈኛ ሲል የጠራቸውን ኃይሎች በሀሳብ ማሸነፍ ያልቻሉትን ትግል በጠመንጃ ለማስፈጸም መሪዎችን በመግደል ላይ ናቸው ሲል ወንጅሏል። የወረዳውን መንግስት ኮሚኒኬሽን ጽፈት ቤት ኃላፊ ከድር ኢብራሂምን ማምሻውን በስልክ አግኝተናቸው በጥቃቱ ህይወታቸው ያለፈውን ባልደረቦቻቸውን አስከሬን በመቀበል ላይ መሆናቸውን ገልጸው

ከቆይታ በኋላ እንድንደውልላቸው ቢነግሩንም መልሰን ስንደውል ግን ስልካቸው አይነሳም። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ

ወደ ሐዋሳ ስናልፍ ደግሞ በሐዋሳ ዩኒቨርሲቲ የሚሰሩ ስምንት መቶ የሚደርሱ ሰራተኞች በማህበር ተደራጅተው ዩኒቨርሲቲውን ደሞዝ ጭማሪ በመጠየቃችን ከስራችን ታግደናል ሲሉ ቅሬታቸውን ለአሜሪካ ድምፅ ገልጸዋል። የሐዋሳ ዩኒቨርሲቲ የልማትና የአስተዳደር ጉዳዮች ምክትል ፕሬዚዳንት ዶክተር ሳሙኤል ጅሎ በበኩላቸው ከስራ የተቀነሰ ሰራተኛ የለም ሲሉ ለአሜሪካ ድምፅ ተናግረዋል። ዝርዝሩን ዮናታን ዘብዴዎስ ያቀርበዋል።

በሐዋሳ ዩኒቨርሲቲ ውስጥ ላለፉት አስራ አምስት ዓመታት የሰሩት አቶ ዮሐንስ አብዶ የተባሉ ሰራተኛ ለምንሰጠው አገልግሎት በቂ ደሞዝ ስለማይከፈለን መንግስት በአገር አቀፍ ደረጃ ያደረገውን የደሞዝ ጭማሪ አስመልክተን ዩኒቨርሲቲውን በመጠየቃችን ሜዳ ላይ ተጥለናል ብለዋል።

የምንሰራው ስራ የጉልበት ስራ ነው። በዛን ጊዜ የነበረ ስራ እጅግ እጅግ ከባድ ስራ ነው። እንጨት ፈለጣ ነው የምንፈልጠው። ለሌላው ደንወስ ሲጨምር እኛስ ድካም ቢንብርስቱ ለምንድነው ነው የማይታየው? ስለዚህ አሁንም ለእኛ የሚደረግና ያለው ቋሚ እድል በናገኝ መደንወስ ዱገማ እንደ ማንኛውም ሀገር ችግር እኛንም ችግር ያለብን የልጆች አባትና ልጆች እያስተማር ነው ያለ ነው። ተጨንቀን ያለ ነው። ልጆቻችን ትምህርት በሚያገኙበት ወቅት ትምህርት አጥቶ ይኸው ትርንጣ ሆኖ ተቀምጧል። ጥያቄ በማቅረባችን ከመካከላችን

አምስት ሰራተኞች ለቀናት ታስረው ተለቋል ያሉት አቶ ዮሐንስ፣ ሌሎች አስር ሰራተኞች ወደ ሐዋሳ ዩኒቨርሲቲ ቅጥር ግቢ ውስጥ እንዳይገቡ መከልከላቸውን ተናግሯል። የራሳችን ሰራተኛ እስከምናደራጅ ብቻ ነው የጠበቅ ናችሁ ከአደራጅን ባለ እናሰናብታቸዋለን። እንደውም ይሄን ያክል መቀመጣችሁ ለእናንተ ተጠቀማችሁ እጂ አልትጎዳችም አለን። የእኛ ጥቅማችን ምንድን ነው? ሌላ ቅሬታ አቅራቢ ወይዘሮ ገነት ሲማ አሁን የሚታየውን የሐዋሳ ዩኒቨርሲቲ ያለማነው እኛ ቢኖንም ጉልበታችንና

ሊፋታችን መናቀርቷል ሲሉ ቅሬታቸውን ተናግሯል። መሰንግዶም ብሆን ጽዳትም ብሆን እኛ ሰለጠነው ነው። አሁን ቋሚ ያደርገው ከእኛ ስል ቁጭ አድርጎ አሰልጥኑ ብሎ አሰልጥነን ስናድ በሶስትር ማራቶን ውስጥ ቋሚ አድርጎ እኛ ሀያ ምናምን የተቀመጥነውን አሁን ከጥቅም ውጭ እንዳልጠቀምን ይህንን ዩኒቨርስቲ ዩኒቨርሲቲ ያደርግ ነው እኛ ነን። በዩኒቨርስቲው ለ17 ዓመታት ማገልገላቸውን የሚናገሩት ሌላኛው የዩኒቨርሲቲው ሠራተኛም ወይዘሮ አበበች ወልደስላሴም የደሞዝ ጭማሪ ጥያቄ በማቅረባችን

በዩኒቨርስቲው በደል ደርሶብናል ስሎ አማረዋል። ደሞዝ ይጨመርንም በምንል ጊዜ እንደገና እንደውም እስካሁን ይዘናችኋልና አገልግላችኋልና ከአሁን በኋላ አንፈልጋችሁም። እንደዚ አይነት የመፍት ጥያቄ ሲመጣ ደሞዝ ጭማሪ ሲመጣ ነው ይሄ ነገር የመጣ አምስት አመት ነው ውላችን ስንገባ አምስት አመት ፈሪሜን የገባሁት ከአምስት አመት በኋላ እንደሚሸኘኝ ነው። አስራ ሰባት አመት አገልግሎት እንደ አሮጌ ፈረስ አሁን አሮጌ ጋሪ ሲገፋ ሲገፋ ሲያረጅ ፈረሱን ዩኒቨርሲቲ በር ይጣል ነበረ። አሁን እኛ እኔም እንደዛ ነው እኛም የተጣል ነው ህዝቡ የሐዋሳ ዩኒቨርሲቲ የልማትና የአስተዳደር ጉዳዮች ምክትል ፕሬዚደንት

ዶክተር ሳሙኤል ጅሎም በቁጥር የጠቀስካቸውን ሰራተኞች ዩኒቨርሲቲው በግል አያውቃቸውም ካሉ በኋላ እያንዳንዱ ግለሰብ ሰራተኛ ሳይሆን ከማህበራት ጋር ነው ለውጭ አካል በማህበራት መልክ የተሰጡ ስራዎችን የሚሰሩ ሰዎች ናቸው። መስተንግዶ ይሰራሉ፣ ስራ ስራዎችን ይሰራሉ። በእርግጥ በሰራተኛ ደረጃ እናያውቃቸውም። እኛ ከማህበሩ ጋር ነው ሁን የምንገባም። በዩኒቨርስቲው ያለው ስራም ከቋሚ ሰራተኞች አቅም በላይ ሲሆን ብቻ አዲስ ጨረታ አውጥተን ልናስቀጥላቸው እንችላለን ስሉ ተናግሯል።

የደሞዝ ጭማሪ ጠይቀውን በህግ አግባብ ለዩኒቨርስቲው ቋሚ ሰራተኞች እንጂ ለኮንትራት ሰራተኞች ደሞዝ እንደማይጨምርላቸው ከተነገራቸው በኋላ የሚያቀርቡት ክስ ነው ሲሉም አጣጥለውታል። እናንተ ደግሞ በግለሰብ ሰራተኛ ሳይሆን የምናውቃቸው በማህበር ልም ከተገባ እንደገና ማህበራት ተጫርተው በገቡት መጠን ነው ደሞዝ የሚጨምሩት እንጂ መንግስት ለቋሚ ሰራተኞች የጨመረውና ስለዚህ ዩኒቨርስቲ መጨመር የሚችልበት ህጋዊ አካሄድ የለም የሚል ነው የነገር ናቸው። የሰራተኞቹ ዕጣ ፈንታን በተመለከተ ከአደራጁ የስዳማ ክልል

ኢንተርፕራይዝና ስራ ዕድል ፈጠራ ቢሮ ለተከታታይ ቀናት ምላሽ ለማግኘት ያደረግነው ጥረት የቢሮው ኃላፊዎች ስልክ ስለማያኑስና በቂ መረጃ እንደሌላቸው በመግለጻቸው አስተያየታቸውን ለማካተት አልቻልንም። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዎስ ሐዋሳም።

ያዳመጣችሁት ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የዛሬ ማክሰኞ መጋቢት ሁለት ሁለት ሺ አስራ ሰባት አመተ ምህረት ዝግጅታችንን ነው። እያስተናገድኳቸው ያለውት ስመኝሽ የቆየ ነኝ። አሁን ቀጥሎ የምናልፈው ወደ ሳምንታዊው የአሜሪካ ጉዳዮች ይሆናል።

የዛሬው አሜሪካዊ ጉዳዮች ሶስት ክስተቶችን እንመለከታለን። ዶናልድ ትራምፕ የክሪፕቶ ግብይትና ዲጂታል ሀብትን በተመለከተ ከመስኩ መሪዎች ጋር ምክክር ማድረጋቸውን

በአሜሪካ ሶስቱም ዋና የአክሲዮን ገበያዎች ትላንት ሰኞ በከፍተኛ ደረጃ ማሽቆልቆላቸው እንዲሁም በአሜሪካ የቡና አመላላሽ ጭነት ተሽከርካሪዎች ዝርፊያ እየጨመረ መምጣት ናቸው። እንግዳ ወልዴ በሚሼል ኩይንስና በሮይተርስ የተጠናቀሩትን ዘገባዎች ለዛሬ አሜሪካዊ ጉዳዮች ሳምንታዊ ፕሮግራም አጠናቅሮታል። ወደዛው እንለፍ። ፕሬዚደንት ዶናልድ ትራምፕ በክሪፕቶ ግብይት መሪ የሆኑ ግለሰቦችን ባለፈው ሳምንት መጨረሻ

በዋይት ሀውስ ጋብዘው ዲጂታል ሀብት መገንባትን በተመለከተ ምክክር አድርገዋል። ፕሬዚደንቱ የቢትኮይን ሀብት ክምችትን ለመፍጠር ያላቸውን ፍላጎት በተመለከተም ተወያይተዋል። አንዳንዶቻችሁ ሰዎች ስለ ጉዳዩ ምንም በማያውቁበት ወቅት ለረጅም ጊዜ ስትሰሩ ቆይታችኋል እና ም እንኳን ደስ አላችሁ። ላለው ይህ ትልቅ ቀን ነው።

ስብሰባው አሜሪካ በክሪፕቶ መገበያያ ላይ ያላትን የፖሊሲ ለውጥ ያመለከተ ነው። የመስኩ መሪዎች በቀድሞው ፕሬዝደንት ጆ ባይደን አስተዳደር ወቅት የነበሩ ደንቦችን በተመለከተ ቅሬታ ሲያሰሙ ቆይተዋል። ትራምፕ በምርጫ ዘመቻቸው ወቅትም ክሪፕቶን እንደሚያሳድጉ ቃል ገብተው ነበር። የመስኩ ባለሀብቶችም ለምርጫ ዘመቻቸውና ለበዓለ ሲመታቸው በሚሊዮን የሚቆጠር ዶላር ለግሰዋል።

በአንዳንድ የክሪፕቶ ኩባንያዎች ላይ የነበረው ክስም እንዲሰረዝ ተደርገዋል። በባይደን አስተዳደር ወቅት በክሪፕቶ ላይ የታወጀውን ጦርነት የኔ አስተዳደር ለማስቆም እየሰራ ነው። ትራምፕ በተጨማሪም የቢትኮይን መጠባበቂያ እንዲቋቋም ፕሬዚደንታዊ ትዕዛዝ ፈርመዋል። የፒው ጥናት ተቋም እንደሚለው አብዛኞቹ አሜሪካውያን የክሪፕቶ መገበያያ አስተማማኝነት ያሳስባቸዋል።

የክሪፕቶ መገበያያ ለተጠቃሚውም ሆነ ለፋይናንስ ስርዓቱ አደጋ እንዳለው ነቃፊዎች ይናገራሉ። ሌሎች ደግሞ የትራምፕ አስተዳደር የክሪፕቶ መጠባበቂያ መመስረቱ ኢንቨስተሮች በዲጂታል ሀብት ላይ እንዲተማመኑ ያደርጋል ይላሉ። ፖል ኩፔክ ከአሜሪካ ኢንተርፕራይዝ ኢንስቲትዩት የክሪፕቶን መገበያያ ህጋዊ ለማድረግ የተወሰደ እርምጃ ነው። መንግስት ተቀብሎት የሚቀጥል ከሆነ ግብይቱ ህጋዊ ነው ማለት ነው።

አንዳንድ ታዛቢዎች ደግሞ አሜሪካ በክሪፕቶ መገበያ መሪ መሆን አለባት ባይ ናቸው። ኦላፍ ግሮት ከሃስ የንግድ ኮሌጅ ትይዩ የሆነ ሁለተኛ የመገባበያ የፋይናንስ ስርዓት እየፈጠርን ነው። አሜሪካ የፋይናንስ ኃይል እንዲኖራት በመስኩ መሳተፏ የአሜሪካ ዜጎችን ጥቅም የሚያስጠብቅ ነው። የቢትኮይን መጠባበቂያ የመጀመሪያ ስራ የሚሆነው መንግስት ምን ያህል ቢትኮይን እንዳለው ማወቅ ነው።

የዋይት ሀውስ ባለሥልጣናት መንግሥት 200 ሺህ ቢትኮይን እንዳለው ይገምታሉ። ይህም 17 ቢሊዮን ዶላር ገደማ መሆኑ ነው። በአሜሪካ የሚገኙ ሦስቱም ዋና የአክሲዮን ገበያዎች ትላንት ሰኞ በከፍተኛ ደረጃ አሽቆልቁለው አድረዋል። ፕሬዚደንት ዶናልድ ትራምፕ በአሜሪካ የንግድ ሸሪኮች ላይ በጣሉ ታሪፍ፣ እንዲሁም በሚቀጥሉት ወራት ኢኮኖሚውን እንደማይዳከም ማስተማመኛ አለመስጠታቸው ኢንቨስተሮችን ያሳሰበ ጉዳይ ሆኗል።

በዳው ጆንስ የአክሲዮን ገበያ የነበሩ 30 ብሉ ቺፕስ አክሲዮኖች በ2.1 በመቶ ሲያስቆለቁሉ የስታንዳርድ ኤንድ ፑር 500 ኤስኤንፒ 500 ደግሞ በ2.7 በመቶ ወርደዋል። በአብዛኛው ቴክኖሎጂ ነክ አክሲዮኖችን የያዘው ናስዳክ ደግሞ በ4 በመቶ ዝቅ ብሏል። ኤስኤንፒ 500 ከአንድ ወር በፊት ከነበረበት ከፍተኛ ሽያጭ በ8.6 በመቶ ወርደዋል። ናስዳክ ደግሞ ከመስከረም 2014 ዓ

በአንድ ቀን ውስጥ በከፍተኛ ደረጃ ሲያስቆለቁል ለመጀመሪያ ጊዜ ነው። ትረምፕ ታሪፍ መጫናቸው ኢንቨስተሮችን ስጋት ውስጥ ከቷል። የንግድ ሚኒስትሩ በአሜሪካ የኢኮኖሚ ማስቆልቆል እንደማይኖር ቢናገሩም ትረምፕ ግን መተንበይ አልወድም፣ ነገር ግን የሽግግር ወቅት ይኖራል ብለዋል። መጪው ጊዜ ከበድ እንደሚል ለማመልከት በአሜሪካ የጭነት ተሽከርካሪዎች ኩባንያ መስሎ በመቅረብ

በቡና ላይ የሚፈጸም ዝርፊያ በመጨመር ላይ ነው። አሜሪካ በዓለም ከፍተኛ ቡና አስገቢ አገር ስትሆን ባለፈው አንድ ዓመት ከዚህ በፊት ታይቶ በማያውቅ መጠን ዋጋው አሻቅቧል። ጉዳዩ ሂውስተን ውስጥ በተካሄደው የአሜሪካ ብሔራዊ የቡና ማኅበር ዓመታዊ ኮንፈረንስ ላይ መነጋገሪያ ሆኗል። ቡና ሞቃታማ የአየር ንብረት ባላቸው አገራት የሚመረት በመሆኑ በዓለም ቀዳሚ ቡና ጠጪ የሆነችው አሜሪካ ምርቱን መቶ በመቶ ከውጭ ለማስገባት ተገዳለች።

ምርቱ በአብዛኛው ከወደብ ወደ ቡና መቆያ ፋብሪካዎች የሚጓጓዘው በጭነት መኪና ነው። የዋጋውን መወደድ ያዩ ዘራፊዎች ታዲያ የጭነት ኩባንያ በመምሰል ቀርበው ቡናውን ጭነው ይሰወራሉ። ባለፈው አንድ ዓመት በደርዘን የሚቆጠሩ የጭነት መኪናዎች ቡና ይዘው ተሰውረዋል። ቡና አምራች በሆኑ እንደ ብራዚል እና ቪየትናም ባሉ ሀገራት ዝርፊያው የሚፈጸመው ገበሬዎች ምርቱን ሰብስበው ለጊዜው በሚያከማቹበት ስፍራ ነው።

ከአንድ ወር በፊት በብራዚል 230,000 ዶላር የሚያወጣ 500 ጆንያ ቡና በታጣቂዎች ተዘርፈዋል። በአሜሪካ ዝርፊያውን የሚፈጽሙት የትራንስፖርት ኩባንያ መስለው የሚቀርቡ ወሮበሎች ናቸው። አንድ የጭነት መኪና 20,000 ኪሎ ግራም የሚጠጋ ቡና ሲይዝ፣ ይህም 180,000 ዶላር ይገመታል። ወሮበሎቹ የዘረፉትን ቡና ለሚቆሉ አነስተኛ ኩባንያዎች በውድ ዋጋ ይሸጣሉ።

አንዳንድ አስመጪዎች ታዲያ በጆንያው ላይ አቅጣጫ አመልካች መሳሪያ ለመግጠም ተገደዋል።

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።

በኢንስታግራም ና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን።

ወይም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ

የተከበራችሁ አድማጮችና ተመልካቾቻችን ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪ ንጉሱ ታምሬ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ዘገባዎቹን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸዎት ስመኝሽ የቆየ ነበርኩ። አስተያየቶቻችሁን፣ መልእክቶቻችሁን በፌስቡክና በኤክስ ገጾቻችን ማድረስ አትርሱ። ነገ በሌሎች ዝግጅቶች ዳግም እንጠብቃችኋለን። ሰላም፣ በደህና እደሩ።